የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ራሱን ከኢትዮጵያ ፌዴራላዊ አንድነት መድረክ ማግለሉን አስታወቀ። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ እንደገለጹት ኢሶዴፓ ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጋር በአቋም ልዩነት ምክንያት ከመድረክ ወጥቷል ብለዋል። ኢሶዴፓ ከኦፌኮ ጋር ባለመስማማቱ ከመድረክ መውጣቱን በተመለከተ ከመድረክ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም ስትል ፀሐይ ዳምጠው ከአዲስ አበባ የላከችው ዘገባ ቀጥሎ ይቀርባል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ መድረክን ከመሰረቱት ስምንት ፓርቲዎች አንዱ ነው። ይሁንና ፓርቲው አሁን ከመድረክ በመውጣት የራሱን ምልክት ይዞ ለስድስተኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት ማድረግ ጀምሯል ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናግረዋል። ኢሶዴፓ ከመድረክ የወጣው ከኦሮሞ ፌዴራልስት ኮንግረስ ኦፌኮ ፓርቲ ጋር በአቋም ልዩነት ነው ሲሉ ሊቀመንበሩ ገልጿል። ችግሩ የተፈጠረው እንግዲህ ምርጫው ጊዜ በኮሮና ምክንያት ከተራዘመ፣ የመንግስትም የአምስት አመት እድሜው ካበቃለት ሊያብቃ ከተቃረበ ምን ይሻላል በምለው ላይ መጤው ላይ ተለያየን። እኛ በዚህ ህገ መንግስቱ ይተርጉም በምለው ቀጠል ተተርጉሞም ምለው ምርጫው ከአንድ አመት በኋላ ይካሄድ፣ ያለው መንግስት ይቀጥል የምለውንም አካሄድ ተቀበል የኦፍኮ አቋም ከዚያ ወጣ ብሎ ይህ መንግስት ይቀጥል ለአንድ አመት ነገር ግን መከላከያውን እና የውጭ ጉዳዩን ከያለው መንግስት ጋር በጋራ እንቆጣጠረው የሚል ደግሞ ሌላ በአንድ ጉዳይ ላይ ሁለት መፍትሄ የሚሰጡበትንም ሁኔታዎች አየን። እኛ በዚህ በባልሸቀ ፖለቲካ አካሄድ አብሮ መስራት ስላልቻል፣ አንደኛ ርዕዮተ ዓለም መሰረታችንም የተለያየ ነው። እኛ ሶሻል ዲሞክራቶች ነን። ከእነሱ ጋርም የተገናኘ ነው። በመለስተኛ ፕሮግራም ነው መስማማት አቃተን። ከዚያ በላይ እንዴት አድርጎ በመድረክነት መቀጠል ይቻላል ብለን ከዚህ ምርጫ በፊት ልዩ የምርጫ ምልክት ይዘን ለመወዳደር ይፋ ማውጣት ስላለብን ዛሬ ይህንኑ ጉዳይ በመለከት መግለጫ ሰተን ውለናል። የኢሶዴፓ ሊቀ መንበር ፕሮፌሰር በየነ ኦፊኮ ከኛ ውቅና ውጪ ከተለያዩ ፖለቲካ ፓርቲዎች ጋር ጥምረት ይፈጥራል ሲሉም ተናግረዋል። ፖለቲካውም ደፈረሰ። የኦፍኮ አመራር ጭምር ካቻሉ ሞት ቀጥሎ በነበረው ከታዎች እና ሁኔታዎች ለመታሰር በቁ እንግዲህ አጀንዳውም እየሰፋ ያደ እንግዲህ የታሰሩት ይፈቱ ካልሆነ ብርሳ ለሰላም የለም የሚለው አይነቱ አልተመቸንም። እኛ ሕግና ሕጋዊነት ይከበር የምንለው ደግሞ አንዱ የሰላማዊ ትግላችን ማዕከል ነው እንጂ እንግዲህ መሪዎቹ ቢሆኑ በሕግ የማይጠየቁ አይነት እንዲህ እንዲህ የሚሉት ሁሉ ከዚህም ጋር ተዛማጅ የሆኑ የሚወጡት መግለጫዎች እኛ ልንገራቸው የማይሆኑ ግልጽ እየሆነ መጣ። እዚህ ከዚያ በኋላ በመድረክነት አሁን በወቅቱ በዚህ በለውጡ ወቅት በሚከናወነው በፖለቲካ ሂደት ውስጥ ከኦፍኮ ጋር አንድነት መሄድ አልቻልም። እነሱም ከመድረክ ውጭ ከሆኑ ድርጅቶች ጋር አንዳንድ ጊዜ ከኦሮሞ ፖለቲካ ድርጅቶች ጋር ስምምነት ላይ ደርሰናል፣ ሕብረት ፈጥረናል ይሉናል። ከዚያም ወጥተው ከኦጋዴን ነፃ አውጪ ድርጅትም ጋር ሌላም በአማራ ክልልም ካሉት ከለውጡ መንግስት ጋር ማይጣጣሙት ጋር ትብብር ፈጠርን ያሉ እያሉ መግለጫዎች ሁሉ ማውጣት ጀመሩ። እንደ ሊቀመንበሩ ገለጻ የኦሮሞ ፌዴራሊስት ኮንግረንስና ኢሶዴፓ ባላቸው የአቋም ልዩነት አብሮ መጓዝ ባለመቻሉ ኢሶዴፓ ራሱን ችሎ የራሱን ምልክት ይዞ ለስድስተኛው ሀገር አቀፍ ምርጫ ለመወዳደር ዝግጅት አጠናቋል። በጉዳዩ ላይ ከኦሮሞ ፌዴራሊስት ኮንግረንስ አመራሮች ምላሽ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ